በደቡብ ሱዳን የተፈጸሙ የሰብአዊ መብት ጥሰቶችና የጦር ወንጀሎችን የሚዘረዘረው ሪፖርት ይፋ መደረጉን እንደሚቀበለው በሪያክ ማቻር የሚመራው የተቃዋሚዎች ቡድን ለተጠያቂነትና ለፍትህም ዝግጁ ነን ብሏል። በተፈጸሙት ወንጀሎች ተሳታፊ የሆኑ የመንግሥትና የተቃዋሚ ባለሥልጣናት ተጠያቂ የሚደረጉበት ሁኔታ ዘመናዊም ሆነ ባህላዊ መልክ ሊኖረው እንደሚችል ደግሞ በአፍሪካ ህብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ይናገራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል። ሲጠበቅ የነበረው ለስድስት ወራትም መዘግየቱ የተገለጸው የአፍሪካ ህብረት የደቡብ ሱዳን አጣሪ ኮሚሽን ሪፖርት ይፋ የተደረገው በትናንትናው ዕለት ነው። የደቡብ ሱዳን ግጭት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ጀምሮ በመንግስትም ሆነ በተቃዋሚው ቡድን የተፈጸሙ የሰብአዊ መብት ጥሰቶችን እና የጦር ወንጀሎችን እንዲያጣራ የተቋቋመው ኮሚሽን የተጠቀሱት ተግባራት መፈጸማቸውን አረጋግጧል። የግጭቱ ዋነኛ ቦታዎች እንደነበሩ በገለጻቸው አራት ግዛቶች ላይ ያተኮረው ኮሚሽኑ ግድያ፣ አስገድዶ መድፈር፣ ጾታዊ ጥቃቶች፣ ማሰቃየትና የመሳሰሉት ወንጀሎች በሁለቱም ወገኖች መፈጸማቸውን አመልክቷል። ከሪፖርቱ ጋር ባይያያዝም ለወንጀሉ ተጠያቂ ናቸው ያላቸውን የመንግስትና የተቃዋሚ ባለስልጣናት ስም ዝርዝር ማዘጋጀቱንም አመልክቷል። በቀድሞው ምክትል ፕሬዚዳንት በዶክተር ሪያክ ማቻር የሚመራው ተቃዋሚ ቡድን ለተጠያቂነትና ለፍትህ ዝግጁ ነን ብሏል። ቡድኑ ዛሬ ባወጣው መግለጫ ካለፈው ሐምሌ ጀምሮ ሪፖርቱ ይፋ እንዲደረግ ሲጠይቅና ሲንቀሳቀስ መቆየቱን አስታውሷል። የተጠያቂነትና የፍትህ ሂደቱ በተገቢው መንገድ ይሄድ ዘንድ አስፈላጊውን ሁሉ እንዲያደርጉም ለአባላቱና ለደቡብ ሱዳን ሕዝብ ጥሪ አቅርበዋል። ተፈጸመ በተባለው የጦር ወንጀልና የሰብአዊ መብት ጥሰት ላይ ተሳታፊ የነበሩ የመንግስትና የተቃዋሚ ወይም የአማጽያኑ ባለስልጣናት በምን መልክ ተጠያቂ እንደሚደረጉ ግን ሪፖርቱ በጥልቀት አላብራራም። ይህንኑ የሚያስፈጽም የአፍሪካ የሕግ ስልት እንዲቋቋም ግን ሀሳብ አቅርቧል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል የሆኑት በኢትዮጵያና በህብረቱ የደቡብ አፍሪካ አምባሳደር ኤን ንሺንጋ ከተጠያቂነት አንጻር የሪፖርቱ የመፍትሄ ሀሳብ የተለያዩ ነጥቦችን ያካተተ መሆኑን አመልክተዋል። የዚህ ኮሚሽን አላማ ምን ነበር? ይህ ኮሚሽን እርቅ ወደ ቀድሞ የተሻለ ሁኔታ መመለስና ተጠያቂነት እንዲኖር ማድረግ ነው። ስለዚህ መፍትሄ ሀሳቦችን እርቅን፣ ወደ ተሻለ ሁኔታ መመለስንና ተጠያቂነትን የተመለከቱ ናቸው የሚሆኑት። ከጥቂት ሳምንታት በፊት ሪፖርቱ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይፋ ሲደረግ ቪኦኤ ያነጋገራቸው አምባሳደሩ አጥፊዎቹን ተጠያቂ ለማድረግ ዘመናዊውም ሆነ ባህላዊው አሰራር ተግባራዊ ሊደረግ እንደሚችል ጠቁመዋል። የተለያዩ የተጠያቂነት አይነቶች ወይም ገጽታዎች አሉ። የወንጀል ክስ የመመስረት ተጠያቂነት፣ የሽግግር ጊዜ ፍትህ። ልንመለከታቸው የሚገቡ የተለያዩ አይነት የፍትህ አሰጣጥ ሁኔታዎችም ይኖራሉ። ባህላዊ መንገዶችን መሰረታቸው ያደረጉ አፍሪካውያን ማህበረሰቦች ለአመታት ሲያደርጉት የቆዩት እነዚህ ሁሉ ልንመለከታቸው የሚገቡ ናቸው። አንድ አይነት ብቻ አይደለም። ክስ መመስረት ዳኛ ፊት ማቅረብና የማስቀጣት ብቻ አይደለም። ሪፖርቱ ይፋ እንዲደረግ ጥሪ ሲያደርጉ የቆዩት ከደቡብ ሱዳን መንግስት ይልቅ ተቃዋሚዎቹ ናቸው። መግለጫ በማውጣትና ሪፖርቱን በመቀበልም ቀዳሚ ሆነዋል። መንግስት እስካሁን የሰጠው አስተያየት ያወጣው መግለጫ የለም። ጅምላ ጭፍጨፋ አልነበረም የሚለው የሪፖርቱ ክፍል ግን ለእነዚሁ የመንግስት ባለስልጣናት እፎይታ ሳይሰጥ አይቀርም። ቀደም ሲል ከተሰጡ አስተያየቶችና በእነርሱ ላይ ሲቀርቡ ከነበሩ ክሶች በመነሳት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ